ያዳመሻችሁ የጋቢና ቪ አድማጮች የዕለተ ሰኞ መስከረም 9 2015 ዓ ም ዝግጅታችን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀምሯል። ዛሬም እንደተለመደው ለወጣቶች አዝናኝ፣ አስተማሪ ያልናቸውን ፕሮግራሞች አሰናድተን ወደ እናንተ ይዘን መጥተናል። በዛሬው መሰናዷችን ብሬክስሩ በተሰኘ የሳይንስና ቴክኖሎጂ ውድድር ለመጨረሻ ዙር የደረሰ አንድ ወጣት ተማሪ እናስተዋውቃቸዋለን። በፋሽን ኢንዱስትሪ ዙሪያ የሚያስቃኝ አንድ ፕሮግራም ይኖረናል። እነዚህ በምሽቱ ከያዝናቸው ፕሮግራሞች መካከል ጥቂቶቹ ናቸው። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳ አሸናፊና ግርማ ደገፋም አብረውን አሉ። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ መከታተል ትችላላችሁ። አሁን ቀዳሚ ወደሚሆነው ዝግጅታችን ነው የምናልፈው። ዓለማችን ከፍተኛ ንዋይ በሚፈስበት የፋሽን ኢንዱስትሪ ከፍተኛ ተቀባይነት አግኝተው የኢትዮጵያ ባህላዊ አልባሳትን ለዓለም ገበያ ማቅረብ ከቻሉ ኢትዮጵያዊ የፋሽን ዲዛይነሮች መካከል ገነት ከበደ በዋናነት ትጠቀሳለች። ገነት በተለይ ዘመናዊ የሙሽራ አልባሳትና መዘነጫዎችን በመስራት የምትታወቅ ሲሆን፣ ገነት ፓራዳይስ ፋሽን የተሰኘ ድርጅት መስርታ ባህላዊውን የሽመና ውጤት በዘመናዊ መልክ ማቅረብ ከጀመረች 30 ዓመታትን አስቆጥራለች። በዚህም ስራዎቿንና በዘርፍ ያበረከተችውን አስተዋጽኦ የሚዘክር የፋሽንና የሙዚቃ ትርኢት ለማካሄድ ዝግጅት ተጀምሯል። ይህንን አስመልክቶ ከገነትና ከትርኢቱ ፕሮዲውሰር አንቷን ሊንድሌ ጋር ያደረግነው ቆይታ ቀጥሎ ይቀርባል። ኢትዮጵያዊቷ እውቅ ዲዛይነር ገነት ከበደ የፋሽን ጥበብን በጣሊያንና አርጀንቲና ተምራ ወደ ሀገሯ ትመለስ እንጂ ለፋሽንና ለዲዛይን ያላት ፍቅር ግን ከልጅነትና ከትምህርት ቤቷ የሚጀምር ነው። ትምህርት ቤት እንደ ልጆች ሆነን የነበርኩበት ማህበ ትምህርት ቤት የስኬት ትምህርት ቤትም የአርት ስራም ትምህርትም ነበረ እና እሱም ኢንፍሉዌንስ ነበረው። ስኬት በጣም ወድ ነበረ፣ ጥሩ ነገር መለስም ወድ ነበር እና ያም ብዙ ኮምፕሊት አድርጓል። በተጨማሪም ወደ ትዳር ስመጣ የሚዜ ልብሶችን ለሰፋችልን ሰው እኔ ነበርኩ። እንዲሆኑ እንዲሆኑ ዳሬችን ሰጥቻት የተሰራልኝ እና ያው አብሮ ከልጅነት የሚያደገ ነገር ነበረ። አስተዳደጋችን የሚሄድበት ትምህርት ቤት ከዛ ደግሞ የአሁን ስመጣ ያነበረው ዋናው ነገር ያነሳሳል። ገነት ከሰላሳ አመት በፊት የዲዛይኒንግ ትምህርቷን ጨርሳ ወደ ኢትዮጵያ ስትመጣ በከፈተችው ፓራዳይዝ ፋሽን ድርጅት አማካኝነት የኢትዮጵያ አልባሳትን በዘመናዊ መልክ እየሰራች ለሀገር ውስጥ ገበያ ማቅረብ ጀመረች። በተለይ የምትታወቅበት ደግሞ በባህላዊ የሽመና ውጤቶች ዘመናዊ የሙሽራና የሚዜ አልባሳትን በመስራት ነው። ገነት እነዚህን አዳዲስ ዲዛይኖች ለህዝብ ስታስተዋውቅ ግን ተቀባይነትን ለማግኘት ጊዜ እንደፈጀባት ታስታውሳለች። የነበረው ክሪቲሲዝም ምን ነበር? በዛ ጊዜ የባህላዊ ልብሳችንን ልታጠፊ ነው፣ ቆራረጠችው እንዲያደረገችው የተባለ ያው፣ በግለሰብ ደረጃ በሚዲያ እንኳን ብዙ ድጋፍ እንጂ ተቃውሞ አልነበረኝም ያው ጨርቆችን ተጠቅሜ ነው እንጂ ባህላችንን እኔ ራሴ አዞፍ ዴ የራሴን የባህል ልብስ ለብሳለሁ። ምክንያቱም የኛ ባህል፣ የኢትዮጵያ ባህል ወይም የኛ ያለን ቅርስ እንዲበቅላል በአንድ ሲምፕል ዲዛይነር ሊጠፋ አይችልም። ስለዚህ ለማሳየት የፈለኩት ዋናው ትልቁ ነገር የኢትዮጵያ ሚስ የሚመረቱ በሽመና የሚመረቱ ጨርቆችን ወደ ዘመናዊነት መለወጥ እንደሚቻል ነው ያሳየሁት እና ያ ደግሞ ሰውን በየአመቱ ጊዜው አዳዲስ ነገር እየሰራ አቃርስ ስለነበረ እንዳሉ ጥቅምም ሰውም ለካጥሩ ነገር ነው ብሎ ብዙ ሰውም የኔ ንግድ ተከትሎ በጣም ብዙ ዲዛይነሮች አሉ። እግዚአብሔር ይመስገን አሉ ሀገር ውስጥ በጣም ብዙ ፋሽን ዲዛይነሮች ስላሉ ክብር ነው የሚሰማኝ ና በሀገር ደረጃ በዘርፉ የካበተ ልምድ በሌለበትና እንደ ዋና ስራና መተዳደሪያ የመሆኑ እድል አነስተኛ በሆነበት የፋሽን ኢንዱስትሪ ስራዎቿን መውጣት የቻለችው ገነት ታዲያ በአለም ገበያ ውስጥም ተጽዕኖ መፍጠር ችላለች። ገነት ፋሽን በሚል ስያሜ የሚታወቁ የተለያዩ በባህላዊ ጨርቆች የተሰሩ አልባሳትንም ለገበያ በማቅረብ ላይ ትገኛለች። ታዲያ ጥቂት ሀገራት የተቆጣጠሩትን ይህን ዓለም ገበያ ሰብሮ መግባት አስቸጋሪ አልነበረም ሞይ ስል ጠይቅያታለሁ። እንግዲህ የኛ መንገድ በተለይ ፋሽኑ በጣም ብዙ ሄዷል። ግን ለኛ ዩኒክ የሚያደርገን ወይም አውተንቲክ የሚባለው የተለየ የሚያደርገን የኛ ባህል ትራዲሽናል፣ ይሄ ሽመናው፣ በእጅ የሚሰሩት ነገሮች ትልቅ ባሌው አለው። በተለይ በአሁኑ ዘመን ባለፉት የተወሰኑ ዓመታት የሰሰነ ብልቲ የሚባለው ነገር ትልቅ ኢምፓክት አለው። በተለይ ከሴት ይመስራት

ሶ ነገር በልፋ ያደርጋሉ። ስለዚህ ያ በእውነቱ ይዞ መሄድ የምትሰሪው ነገር ትክክል መሆኑን ማሳየት መቻል በራሱ ትልቅ መታመንን ያመጣል። ሌላ ከምትጠቀሽበት ነገር አንዱ ሴቶችን በተለይ ደግሞ በዚህ ስራ ውስጥ በማበረታታት ወጣቶችን አዳዲስ ዲዛይነሮች እድል እንዲያገኙ በማድረግ ነው እና እስቲ ስለዚህ ንገሪኝ። እግዚአብሔር ይመስገን በጣም ብዙ ልጆች ነው ያሉኝ በተለይ ሪሰርች ብር መጥተው ብዙ ልጆች አብረውኝ የተለያ ቆይተው ይመለሳሉ እና ያ ነው ለእኔ ሴት ልጅን ተደገፍን ህብረተሰባችን ይለወጣሉ። ይህ በጣም ማምርበት ይህንን የገነት የሰላሳ ዓመት የፋሽን ዲዛይን ሙያ ለመዘከር ታዲያ አዲስ አበባ ከሚገኘው ፍሬንድ ሺፕ ፓርክ በቴሌቪዥን በቀጥታ ለዓለም የሚሰራጭ ታላቅ የፋሽን ትርኢት ለማካሄድ ዝግጅት ተጀምሯል። የፕሮግራሙ ፕሮዲውሰርና በኢትዮጵያ ዙሪያ ከ24 በላይ ዶክመንተሪዎችን የሰራው አንቷን ሊንድላይ እንደሚለው የፋሽን ትርኢቱን የምትመራው የገነት የረጅም ጊዜ ጓደኛ ታዋቂዋ ኢትዮጵያዊት ሞዴል ሊያ ከበደ ናት። አዎ እንግዲህ ሊያ ከበደ እና ገነት ከበደ ረጅም ጊዜ የቆዩ ጓደኞች ናቸው። ሊያ ከበደም ዓለም አቀፍ እውቅና ካገኙት ታዋቂ ኢትዮጵያውያን ሞዴሎች አንዷ ነች። ነገር ግን ከዓመታት በፊት ሊያ ስራ ስትጀምር እንዳሁኑ በዓለም ደረጃ ከመታወቋ በፊት ለገነት ሞዴል ሆና ሰርታለች። ከዛን ጊዜ ጀምሮ ነው ጓደኝነታቸው የተመሰረተው። እስካሁንም ይገናኛሉ፣ አብረው ይሰራሉ። ስለዚህ በዝግጅቱ ላይ ተገኝታ ስለ ገነት ስለ ስራዎቿና ረጅም ዓመታት ስላስቆጠረው ጓደኝነታቸው ትነግረናለች። ሌላው በዝግጅቱ ላይ ከጣሊያን የሚመጡ ሙዚቀኞች ዝግጅታቸውን ያቀርባሉ። ለምን እነሱ ተመረጡ? ምናልባት ገነት ትምህርቷን በጣሊያን ከመማሯዋ ጋር ግንኙነት ይኖረው ይሆን? በትክክል። የገነት የፋሽን ዲዛይን ስራዋ የሚጀምረው ስለ ፋሽን ያወቀችው በጣሊያን ነው። ስለዚህ የመጣችበትን መንገድ የሚገልጽ አንድ ነገር እንዲኖር ፈለግን። ለዛ ነው ይህን የኦፕራ የሙዚቃ ቡድን ከጣሊያን የምናስመጣው። በክላሲካል ሙዚቃ በጣም የታወቁ ሲሆን ልክ እንደ ገነት ታሪካዊ ወይም ባህላዊ እና ዘመናዊ ስራዎችን እያደባለቁ የሚሰሩ ናቸው። በዝግጅቱ ላይ ገነት ዲዛይን በሚል አዲስ ስያሜ የሚተዋወቁ አዳዲስ የገነት ልብሶች ለእይታ የሚቀርቡ ሲሆን የገነትን የሰላሳ ዓመት የሙያ ጉዞ የሚያስቃኝ ሌላ የጥቁርና ነጭ የፎቶ አውደ ርዕይ እንደሚኖርም አንቷን ገልጾልናል። የእኔና የገነት ግንኙነት ከስራም ያለፈ ነው። ለረጅም ጊዜ አውቃታለሁ። ለአንድ ዶኪመንተሪ ስራ ቃለመጠይቅ አድርጌላት ከተዋወቅም በኋላ ጓደኛ ሆነን እጅግ በጣም ለስራው የተሰጠች ታታሪ ሰው ናት። የኢትዮጵያን ባህላዊ አልባሳት በጣም ትወዳለች። እናም ያንን በዘመናዊ መንገድ ሰርታ ኢትዮጵያ እንደትጠራበት ማድረግ ያስደስታል። ለስራዋ ልዩ ፍቅር አላት። ግን ደግሞ ከዛ በላይ ሴቶችን ማብቃት ልዩ ስሜት የሚሰጣት ነው። ሴቶች የራሳቸውን ንግድ እንዲጀምሩ በጣም ጠበ ረታታለች። ስለዚህ ገነት በአጠቃላይ ግሩምና እጅግ የምትደነቅ ሰው በመሆኗ ክብርና እውቅና ይገባታል። እኔ ደግሞ የዚህ ዝግጅት ፕሮዲውሰር በመሆኔ በጣም ደስተኛ ነኝ። የ30 ዓመት የፋሽን ዲዛይን ጉዞዋ ሲከበር ታዲያ ገነት ለአዲስ ስራዎችም እየተዘጋጀች ነው። በተለይ ገና ብዙ ይቀረዋል የምትለው የሽመና ጨርቆች በዘመናዊ መልክ በስፋት እንዲመረቱና ለገበያ እንዲቀርቡ ማድረግ፣ እንዲሁም ሙያዋን ለወጣቶች የምታካፍልበት ትምህርት ቤት መክፈት ህልሟ ነው። ሙያውን ከሚዘክረው የፋሽን ትርኢት የሚሰበሰበው ገቢም በካንሰር በሽታ ለተጠቁ ህጻናት ህክምና እንደሚውል አዘጋጆቹ ገልጸዋል። ለአሜሪካ ድምፅ ለተጠናከረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አሜሪካ ድምፅ ራዲዮ የሚተላለፈውን የጋቢና መሰናዶችን ነው እየተከታተላችሁት ያላችሁት። ወደ ተከታዩ መሰናዶ ከማለፋችን በፊት ብሪታንያን ላለፉት ሰባ አመታት በንግስትነት ያገለገሉት ንግስት ኤልሳቤጥ ሁለተኛ የቀብር ስነ ስርዓት ዛሬ ዌስት ሚኒስትር አቤ በሚገኘው ታሪካዊ ቤተ ክርስቲያን ተፈጽሟል። በዚህ ስነ ስርዓት ላይ ላይም ከ200 የተለያዩ የዓለም ክፍል ከ500 በላይ የሚጠጉ ንጉሳውያን ቤተሰቦች ፕሬዚዳንቶችና ጠቅላይ ሚኒስትሮች በቀብር ስነ ሥርዓቱ ላይ ተገኝተዋል። ይህ ቤተ ክርስቲያን ንግስት ኤልሳቤጥ ለመጀመሪያ ጊዜ ንግስናቸውን የተቀበሉበት እንዲሁም በአውሮፓውያኑ 1947 ዓመተ ምህረት ከልዑል ፊሊፕ ጋር ጋብቻቸውን የፈጸሙበት ነው። ይህን ያህል ቁጥር ያላቸው መሪዎች፣ ንጉሶችና ንግስቶች በአንድ ቦታ ሲገኙ ታዲያ ከአስርተ ዓመታት በኋላ ለመጀመሪያ ጊዜ መሆኑም ተገልጿል። ከፍተኛ ቁጥር ያለው ሕዝብም በስፍራው ተገኝቷል። በዚህም ምክንያት በለንደን የነበረው ከፍተኛ የጸጥታ ጥበቃ እጅግ ከፍተኛ ነበር። በጥበቃ ላይ ከተሰማሩት አስር ሺህ በላይ የፖሊስ አባላቶች በተጨማሪ ተጨማሪ የፖሊስ ኃይሎች በተጠንቀቅ ላይ ይጠብቁ እንደነበር ተገልጿል። በመቶዎች የሚቆጠሩ የጦር ሰራዊት አባላትም በበጎ ፈቃደኝነት የንግስቲቱ አስክሬን በሚያልፍባቸው ጎዳናዎች ላይ ለጥበቃ ተሰማርተዋል። ከሳምንት በፊት ሕይወታቸው ያለፈው ንግስት ኤልሳቤት አስክሬን ላለፉት አስር ቀናት በተለያዩ የብሪታንያ አደባባዮች እየተዘዋወረ የሀገሪቱ ዜጎችም ሐዘናቸውን ሲገልጹ መቆየቱ ይታወሳል። ወደ ተከታዩ መሰናዶ ነው የምናልፈው። ከሰሞኑ በተለያዩ ማህበራዊ ሚዲያዎች ላይ ነዋሪነቱን በዚህ በዩናይትድ ስቴትስ ያደረገው አቤል ዳኜ ቪዲዮዎች ሲጋሩ ተመልክተናል። ወጣቱ ብሩክ ስሩ ብሬክስሩ ጁኒየር የተሰኘ የሳይንስ ና የቴክኖሎጂ ውድድር እየተወዳደረ የሚገኝ ሲሆን ከ2400 ተወዳዳሪዎች ውስጥ በመመረጥ ለመጨረሻው የፍጻሜ ውድድር ከደረሱ ሰላሳ ተማሪዎች መካከል አንዱ ሆኗል። ኤደን ገረመው ከወጣቱና የቴክኖሎጂ ባለሙያ ከሆኑት ወላጅ አባቱ አቶ አሰፋ ዳኜ ጋር ቆይታ አድርጋ ተከታዩን አሰናድታለች። <laughs> noise cancellation is a miracle. But how does it work? Well, we know that noise is produced by vibrations. Yeah? ነዋሪነቱ በዩናይትድ ስቴትስ ዋሽንግተን ዲሲ አካባቢ የሆነው አቤል ዳኜ ብሬክስሩ በተሰኘው የታዳጊ የቴክኖሎጂ ፈጠራ ባለሙያዎች መወዳደሪያ ቪዲዮ ነው። በቅርቡ የ18 ዓመት ልደቱን ያከበረው አቤል ብሬክስሩ በተሰኘው በዚሁ ውድድር ላይ በአንድ ደቂቃ ተኩል ወይም ደግሞ በ90 ሰከንዶች ውስጥ አንድን ሳይንሳዊ ጽንሰ ሀሳብ ቀላልና ማራኪ በሆነ መንገድ ማስረዳት መቻል አለበት። አቤል ስለ ውድድሩ እንዲህ ያስረዳል። most clearly in አሸናፊውን ቪዲዮ የሰራው ሰው የ200 ሺህ ዶላር የነፃ የትምህርት እድል፣ ለተማረበት የሁለተኛ ደረጃ ትምህርት ቤት የ100 ሺህ ዶላር የሳይንስ ላቦራቶሪ መገንቢያና ተማሪው አነቃቅቶኛል አግዞኛል ለሚለው መምህር ደግሞ የ50 ሺህ ዶላር ሽልማት ያገኛል። ይሄ ህይወትን በእጅጉ የሚቀይር ነገር ነው። ከዚህ በተጨማሪም አሸናፊው በሳይንስና በቴክኖሎጂው ዘርፍ እጅግ ከተከበሩት ሰዎች ጋር የመተዋወቅና ትስስር የመፍጠር ዕድልም ያገኛል። ውድድሩ የተለያዩ ደረጃዎች አሉት። አሁን ሩብ ፍጻሜ ላይ ደርሻለሁ። ይሄ ማለት መጀመሪያ ላይ ከተወዳደሩት 2400 ሰዎች መካከል 30 ቀርተናል። ስለዚህ አሁን እጅግ ብዙ ሰዎች ብሬክትሩ ጁኒየር ቻለንጅ የሚለው ገጽ ላይ በዩቲዩብም ሆነ በፌስቡክ ላይ ሄደው ላይክ ያደረጉት ወይም አስተያየታቸውን የተውለት ቪዲዮ ብዛቱ ታይቶ በሕዝብ ተወዳጅ የሆነ የሚለውን በማሸነፍ በቀጥታ ለመጨረሻው ዙር ያልፋል ማለት ነው። አቤል የመረጠው ሳይንሳዊ ጽንሰ ሀሳብ በጫጫታ መካከል ተቀምጦ ድምፅን ማጥፋት ያስቻለው ቴክኖሎጂ እንዴት እንደሚሰራ በቀላሉ የሚያስረዳ ነው። ይህ ቪዲዮ በብዙ ኢትዮ ኤርትራውያን ዘንድ በማህበራዊ ሚዲያ ላይ ከተጋራ በኋላ ብዙዎች ተመልክተውታል። ነገር ግን ውድድሩን ለማሸነፍ ብሬክስሩ ገጽ ላይ ሰዎች በመሄድ የእሱን ቪዲዮ መውደድ እንዳለባቸው፣ ላይክ ማድረግና አስተያየት መተው እንዳለባቸው ይናገራል። ገና ከልጅነት እድሜው አንስቶ በቴክኖሎጂ ላይ ከፍተኛ የሆነ ስሜት እንዳዳበረ የሚናገረው አቤል ከዚህ ቀደም የተለያዩ መተግበሪያዎችንና ስራዎችንም ሰርቷል። በጣም የምወደው ነገር ኮምፒውተር ሳይንስ ነው። ገና ከልጅነቴ ከስድስትና ከሰባት ዓመቴ አንስቶ አባቴ ኮድ ሲያደርግ እያየሁ በዛ መልኩ ነው የጀመርኩት። ስጀምር ክህሎቴን ለማዳበር አነስተኛ መተግበሪያዎችን መስራት እንዲሁም የዩቲዩብ ስልጠናዎችን በማየት ነው መለማመል የጀመርኩት። አሁን ላይ ትልቁ ጊዜን የሚወስደው ነገር ሜከር ስፔስ የተሰኘው ከጓደኞቼ ጋር የከፈትኩት በጎ አድራጎት ድርጅት ነው። አማዞን በገንዘብ እየደገፈን ሲሆን በስቴም ሳይንስ ላይ ያሉ ወጣቶች ትስስር እንዲፈጥሩ የተለያዩ የቴክኖሎጂ መማማሪያ መደገፊያዎችን እንዲያገኙ የመሳሰሉትን የሚሰራ ነው። ከዛ በተጨማሪም ጊዜን የተለያዩ መተግበሪያዎችን በመስራት ታሳልፋለሁ። ከሁሉም የተወደደው ደግሞ ባትል ሮያል የተሰኘው በቡድን የሚጫወቱት እንቅስቃሴ የሚጠይቅ መተግበሪያ ነው። ይሄ መተግበሪያ በአይኦኤስ እና በአንድሮይድ ላይ ይገኛል። በዚህ ሳምንት የመጀመሪያ ዲግሪውን ለመስራት ወደ ስታንፎርድ ዩኒቨርሲቲ የሚያቀነው አቤል ከዚህ በተጨማሪም በበጎ ስራ ላይ የሚሳተፍ ሲሆን በቅርቡም በደብረ ማርቆስ ለሚገኘው የሐዲስ ዓለማየሁ አካዳሚ ለተማሪዎች የኦንላይን የቴክኖሎጂ ስልጠና መስጠቱን ይናገራል። ኮምፒውተር ሳይንስ መማር እወዳለሁ። እሱም ብቻ ሳይሆን እኔ የተማርኩትን ለሌሎች እድሉን ላላገኙ ሰዎች ማጋራትም እወዳለሁ። ስለዚህ በደብረ ማርቆስ የሚገኝ አንድ አዳሪ ትምህርት ቤት አለ። ሐዲስ ዓለማየሁ አካዳሚ ይባላል። በአሁኑ ክረምት እስከ እኩለ ሌሊት ድረስ እያመሸሁ በእነሱ ንጋት ሲሆን እየጠበቅኩ ለሁለት ሳምንት የዌብ ግንባታ አስተምሬ ያለሁ። በእርግጥ ይሄ መርሃ ግብር ለአንድ ሳምንት ታስቦ የተጀመረ ቢሆንም በነበረው የቴክኒክ ችግር ሁለት ሳምንት ፈጅቷል። በሐዲስ ዓለማየሁ ትምህርት ቤት የሚማሩ መቶ የሚሆኑ የሁለተኛ ደረጃ ተማሪዎች ናቸው ኮርሱን የወሰዱት። በጣም ቢደክመኝ የነበረ ቢሆንም መጨረሻ ላይ የሰሩትን ሳይ በትንሽ ነገር እንደዛ መስራታቸው ግን አስደንቆኛል። የወደፊት ህልሙ ኢትዮጵያ በመሄድ ሀገሩን መርዳት መሆኑን የሚናገረው አቤል ይሄ ተሞክሮ ቢያዳክመውም፣ ወጣቶች እድሉን ካገኙ በቶሎ መለውጣቸውን ያየሁበት ነው ይላል። አቤል ወደዚህ ሙያ እንዲገባ ተጽዕኖ ያሳደሩበት ወላጅ አባቱ ዶክተር አሰፋ ዳኜ በዚህ በቴክኖሎጂ ሙያ በአዲስ አበባ ዩኒቨርሲቲ በመምህርነት ያገለገሉ ሲሆን ፒኤችዲያቸውን በአየርላንድ በመስራት በአሁን ሰዓት በማይክሮሶፍት ድርጅት ውስጥ ተቀጥረው የሚያገለግሉ ባለሙያ ናቸው። ዶክተር አሰፋ አቤል ከልጅነቱ ጀምሮ በራሱ ተነሳሽነት ከበድ ያሉ ነገሮችን መሞከር የሚወድ ልጅ ነበር ይላሉ። እኔም ባለቤቴም የቴክኖሎጂ ሰዎች ነን ብዙ ላይ በቃ ሲያወራን እንደ ትልቅ ሰው ነው የምናወራው። ይሄ ተሰርቷን አናደርገውም፣ ፑሽ ፓክ እናደርግም፣ ኢንከሬጅ እናደርገዋለን እንደዛ እንዲያደርግ እና ከዛ በኋላ ፕሮግራም መጻፍ ሲጀምር መጀመሪያ ያለው ምንድነው ለምን ፕሮግራም ይሄ ሰው ፎቶ አንስቼ ከንትን አድርጌ ቅድም ኤክስፕሌን ያደረገውን ማለት ነው እና ባክግራውንዱን እየቀያየሩ መስራት ትችላለህ። ይሄ እኮ ተሰርቷን ልለው አልፈለጉም? ማለት ያ ቴክኖሎጂ አለ በተለያየ መልኩ ማለት ነው። እሱም ያስብበት ይላል ግን ያሳስበኝ ከባድ አይዲያ ነው የወሰደው ይሄ ልጅ እና እንትን እንዳያደረግ ና እንዳያቆም ፈለግኩኝ። እና ለምን ትናንሽ ነገሮችን እነዚህ እነዚህ ና ትሞክር ምለዋለሁ። አሁ እነሱን ስራለሁ ግን ይሄን መስራት ትፈልጋለ አለ እና ቀጠለ ኦኬ አልኩት። እና ከዛ በኋላ አንድ ቀን የሆነ ፕሮግራም ሰርቶ ይሄ ነገር እየሰራ ነበረ። ግን እምቢ አለኝ አለ። ከየት አገኘኸው ስለው የሆነ ሳይት ስም ተጠቀሰልኝ። እና ያ ሳይት ማለት ፕሮግራመርስ፣ ፕሮፌሽናል ፕሮግራመርስ ኢቭን ዛሬ የሆነ ነገር ሲያ እንትን ሲያገኝ ማወቅ ስፈልግ የመሄድበት ሳይት ነው። ከየት አገኘኸው ደግሞ እሱን ስለው ጉግል አድርጌ እና እዛ ላይ መግባቱ፣ ማግኘቱ፣ መጠቀሙ ከዛ ላይ ከዛ አውርዶ መስራት መጀመሩ በጣም ያስገረመኝ ነገር ነበር። ከዛ የተረዳሁት እና እንደው ለሌሎችም ወላጆች ልጆችን ኤክስፕሎር እንዲያረጉ ኦፖርቹኒቲን መስጠት እና እንደ አትችሉትም የሚሉት ነገር መኖር የለበትም። ዶክተር አሰፋ ከዚህ በተጨማሪም ልጆች በሚወዷቸው ነገሮች ላይ እንዲያተኩሩ በማድረግ ውጤታማ እንዲሆኑ ማድረግ ይቻላል ይላሉ። መጀመሪያ እንትኖችን የመያዝ ነው ምን መስራት ይችላሉ? ለምሳሌ ጌም ጌም ስለ ጌሚንግ አሁን በራሱ አንዳንድ ልጆችን ብዙ በጊዜያቸውን በጌሚንግ የሚያውልበት ነገር አለ ግን ጌም ከመጫወት ይልቅ ጌም መስራት የሚሉትን ነገር ኤንካሬጅ ለማድረግ ይሞክር ነበረ እና ሰምሀው ያንንም ወስዶታል እና ይሄ ፓሽን እንደ እንትን እንደ ሆቢ የሚይዙትን ነገር የሚጠቅማቸው ነገር በህይወታቸው እውቀት የሚያገኙበትን ነገር እንዲያደረጉ ጋይድ ማድረግ በተወሰነ መልኩ እነዚህ አይነት ነገሮች መሰለኝ፣ እና ፊውቸራቸው ምን ሊሆን እንደሚችል ኮንስታንት ያው ማሳየት እናትን ማለት። አቤል ዳኘ በሚሳተፍበት የብሬክስሩ ጁኒየር ቻሌንጅ ወደ ተከታዩ ተከታዩና የመጨረሻው ደረጃ የሚያልፉ ሰዎች ነገ ማክሰኞ መስከረም 10 2015 ውጤቱ የሚታወቅ ሲሆን አቤል ሊደግፉት የሚሹት ሰዎች ብሬክስሩ የሚለው የፌስቡክና የዩቲዩብ ገጽ ላይ በመግባት የእሱም ቪዲዮ ላይክ በማድረግ እንዲሁም ደግሞ እዛ ላይ መልእክታቸውን በመተው እንዲረዱት ጠይቋል። ከአሜሪካ ድምጽ ለተጠናቀረ ዘገባ እደን ገርመው ከዋሽንግተን ዲሲ። መሰናዷችን ይቀጥላል። በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክ ገጻችን አት ቪኦኤ አምሀሪክ ወይም ደግሞ በትዊተር ሃሽታግ ቪኦኤ አምሀሪክ በማለት ልታደርሱን ትችላላችሁ። ተከታዩ መሰናዷችን የሚሆነው ሳምንታዊ ስፖርት ነው። ኬኔዲ አባተ እንደሚከተለው አዘጋጅቶታል። በኮፐንሃገን በተካሄደ የግማሽ ማራቶን በሁለቱም ጾታ ኢትዮጵያውያን አትሌቶች አሸንፈዋል። ትናንት መስከረም ስምንት በዴንማርክ ኮፐንሃገን በተካሄደው የግማሽ ማራቶን ውድድር ኢትዮጵያውያኑ አትሌቶች ሚልኬሳ መንገሻና ታዱ ተሾመ ባለድል ሆነዋል። በወንዶች ምድብ አትሌት ሚልኬሳ መንገሻ ርቀቱን 58 ደቂቃ ከ58 ሰከንድ በማጠናቀቅ የግሉን ፈጣን ሰዓት በማስመዝገብ አሸንፏል። ከአትሌት ሚልኬሳ በ7 ሰከንድ ዘግይቶ የገባው የሀገሩ ልጅ አትሌት አምደወርቅ ዋለልኝ ደግሞ ሁለተኛ ወጥቷል። ሁለቱን ኢትዮጵያውያን አትሌቶች ተከትሎ ሶስተኛ ደረጃን የያዘው ኬንያዊው ፌሊክስ ኪፕኮች ነው በሴቶች ምድብ ደግሞ ኢትዮጵያውያን አትሌቶች ከአንድ እስከ ሶስት ተከታትለው በመግባት አሸንፈዋል አትሌት ታዱ ተሾመ ግማሽ ማራቶኑን አንድ ሰዓት ከዜሮ ስድስት ደቂቃ ከአስራ ሶስት ሰከንድ በማጠናቀቅ ስታሸንፍ አትሌት ጽጌ ገብረሰላማ ና አትሌት ጥሩዬ መስፍን ደግሞ ሁለተኛ ና ሶስተኛ በመሆን ተከታትለው መግባታቸውን የአለም አትሌቲክስ መረጃ ያመለክታል በአውስትራሊያ ሲድኒ በተካሄደ የማራቶን ውድድር ደግሞ በሴቶች ምድብ ኢትዮጵያውያን አትሌቶች አንደኛና ሁለተኛ ወጥተዋል። አትሌት ትዕግስት ግርማ ሁለት ከ ሀያ አምስት ከ አስር በሆነ ሰዓት አንደኛ በመውጣት ውድድሩን ስታሸንፍ አትሌት ለተብርሃን ኃይላይ ሁለተኛ ደረጃን ይዛለች። በውድድሩ ሶስተኛ የወጣችው ኤርትራዊቷ አትሌት ናዝሬት ወልዱ ናት። በወንዶች ማራቶን ደግሞ አትሌት ጫሉ ዲሶ አንደኛ ና ሁለተኛ የወጡትን ኬንያውያን አትሌቶች ሞሰስ ኪቤት ና ኮስማስ ማቶሎን ተከትሎ በመግባት ሶስተኛ ደረጃን ይዞ አጠናቅቋል። በካፍ ውድድሮች ከሚሳተፉት የኢትዮጵያ ክለቦች መካከል ፋሲል ከነማ ወደ ቀጣዩ ዙር ሲያልፍ፣ ቅዱስ ጊዮርጊስ ድል አልቀናውም። በአፍሪካ ኮንፌዴሬሽን ዋንጫ የሚሳተፈው ፋሲል ከነማ ከቡማሙሩ ጋር ባለፈው ሳምንት በታንዛኒያ ባደረገው የቅድመ ማጣሪያ የመልስ ጨዋታ አንድ ለዜሮ ተሸንፏል። ይሁን እንጂ በባህር ዳር ባደረገው የመጀመሪያ ዙር የቅድመ ማጣሪያ ጨዋታው ሶስት ለዜሮ ያሸነፈው ፋሲል ሶስት ለአንድ በሆነ ድምር ውጤት ወደ ቀጣዩ ዙር አልፏል። ፋሲል ቀጣዩን ዙር የማጣሪያ ጨዋታውን ከቱኒዚያው ሴፋ ክሲያን ጋር ያደርጋል። በአፍሪካ ሻምፒዮንስ ሊግ የሚሳተፈው ቅዱስ ጊዮርጊስ ደግሞ ከሱዳኑ አልሂላል ኦምዱርማን ጋር በካርቱም ባደረገው የቅድመ ማጣሪያ የመልስ ጨዋታ አንድ ለዜሮ ተሸንፏል። የጨዋታው መደበኛ ሰዓት ሊጠናቀቅ አምስት ደቂቃ ሲቀረው በተቆጠረበት ግብ ነው ቅዱስ ጊዮርጊስ የተሸነፈው። በሀገሩ ባደረገው የመጀመሪያ ዙር ጨዋታ ሁለት ለአንድ ያሸነፈው ክለቡ በደርሶ መልስ ያስመዘገበው ድምር ውጤት ሁለት እኩል ቢሆንም የሱዳኑ አልሂላል ከሜዳው ውጭ ባስቆጠረው ግብ ምክንያት ወደ ቀጣዩ ዙር ሲያ ፍ ቅዱስ ጊዮርጊስ ከሻምፒዮንስ ሊጉ በጊዜ ተሰናብተዋል። ፕሬዚደንት ባይደን በእስር ላይ ከምትገኘው የቅርጫት ኳስ ኮከብ የግራይነር ቤተሰብ እንዲሁም ከዊላን ቤተሰብ ጋር ተገናኝተው ተነጋገሩ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በሩሲያ ታስረው ከሚገኙት የሁለት ጊዜ የኦሎምፒክ ሻምፒዮኗ ብሪትኒ ግራይነር እና የቀድሞ የባህር ኃይል ፖል ዊላን ቤተሰቦች ጋር ለመጀመሪያ ጊዜ በዋይት ሀውስ ተገናኝተዋል። በሩሲያና በዩክሬን ጦርነት ምክንያት ዩናይትድ ስቴትስ ከሩሲያ ጋር ያላት ግንኙነት በመሻከሩ ምክንያት ሁለቱን አሜሪካውያን ለማስፈታት የሚደረገው ጥረት ፈታኝ። ተቃዋሚዎቻቸውአማኝ እንደሆነ ቀጥሏል። ዋይት ሀውስ እንዳስታወቀው ባይደን በቅድሚያ አግኝተው ያናገሩት የፖልን እህት ኤልዛቤት ዊላንን ሲሆን በመቀጠልም ከብሪትኒ ግራይነር ፍቅረኛ ከሼሬልና ከቅርጫት ኳስ ኮከቧ ወኪል ሊንሳይ ኮላስ ጋር ተገናኝተው ተነጋግረዋል። ከንግግሮቹ በኋላ የዋይት ሀውስ ቃል አቀባይ ካሪን ዣን ፒየር በሰጡት መግለጫ ፕሬዚደንት ባይደን ብሪትኒንና ፖልን በሰላም ወደ ቤት ለማምጣት በሁሉም መንገዶች በቁርጠኝነት የሚያደርጉትን ጥረት እንደሚቀጥሉ ለቤተሰቦቻቸው ገልጸው ላቸዋል ብለዋል። የእስረኞቹ ቤተሰቦችም በጉዳዩ ላይ ከፕሬዝደንቱ ጋር በአካል ተገናኝተው በመነጋገራቸው መደሰታቸውን ገልጸዋል። የ31 ዓመቷ ፕሮፌሽናል የቅርጫት ኳስ ተጫዋች ብሪትኒ ግራይነር በሩሲያ ያልተፈቀደ አደንዛዥ እጽ ይዛ ተገኝታለች በሚል ካለፈው የካቲት ወር ጀምሮ በእስር ላይ ትገኛለች። የቀድሞው የባህር ኃይል የ52 የቀድሞው የባህር ኃይል የ52 ዓመቱ ፖል ዊላን ደግሞ በስለላ ተግባር ላይ እንደተሰማራ በመግለጽ ሞስኮ ከአራት ዓመታት በፊት ነው በቁጥጥር ስር ያዋለችው። የፖል ፖግባ ወንድም ማቲያስ በፖግባ ላይ በመዛት ወንጀል ተጠርጥሮ በቁጥጥር ስር ዋለ። ከፍተኛ ገንዘብ እንዲከፍላቸው በመጠየቅ በጁቬንቱሱ አማካይ ፖግባ ላይ ታጥቀው ዝተዋል የተባሉት የፖግባ ታላቅ ወንድም የ32 ዓመቱ ማቲያስ ፖግባና አብረውት የሚንቀሳቀሱ አራት ግለሰቦች በቁጥጥር ስር መዋላቸው ታውቋል። አምስቱም ተጠርጣሪዎች ከማክሰኞና አረቡ ጀምሮ በእስር ላይ እንደሚገኙ የሮይተርስና የኤፍፒ ዘገባ ያመለክታል። የፖል ፖግባ ታላቅ ወንድምና ሌሎች አራት ግብረ አበሮቹ ፖግባን አስፈራርተው ለመዝረፍ ጥረት አድርገዋል፣ በሚል ሊከሰሱ እንደሚችሉ ኤኤፍፒ ከፍትህ ምንጮች አረጋግጫለሁ ብሏል። ፖል ፖግባ በሐምሌወር ለቱሪን አቃቢያን ህጎች ባቀረበው አቤቱታ ወንድሙ የሚገኝበት ታጥቆ የሚንቀሳቀስ ቡድን 13 ሚሊዮን ዩሮ እንዲከፍል በማስፈራራት እንደጠየቀው አመልክቷል። ወንድሙን ጨምሮ የታጠቀው ቡድን አባላት ፖግባ ኢንተርናሽናል እግር ኳስ ተጫዋች ከሆነ በኋላ ምንም ድጋፍ አላደረገልንም በማለት ደጋግመው ያስፈራሩት እንደነበር የፈረንሳይ ፖሊስ በቅርቡ መግለጹ ይታወሳል። ፖግባ ከዚህ ቀደም 100 ሺ ዩሮ ለቡድኑ መክፈሉንም ለመርማሪዎች መግለጹን ፖሊስ ይፋ አድርጓል። የፈረንሳይ አቃቢያን ህጎች ነሐሴ 27 2014 ዓ ም በጉዳዩ ላይ ምርመራ የጀመሩ ሲሆን የፖግባን እናት ጨምሮ በርካታ ሰዎች በፖሊስ ቃለመጠይቅ ተደርጎላቸዋል ሲል የፍትህ አካላትን ዋቢ አድርጎ ኤኤፍፒ ዘግቧል። በመጨረሻም ሮጀር ፌዴረር ከዚህ ወር በኋላ ጡረታ እንደሚወጣ አስታወቀ። ከምንጊዜም ታላላቅ የሜዳ ቴኒስ ተጫዋቾች አንዱ የሆነው ሮጀር ፌዴረር ከጥቂት ቀናት በኋላ በለንደን ከሚጀምረው የሌቨር ካፕ ጨዋታ በኋላ ራሱን ከሜዳ ቴኒስ እንደሚያርቅ ገልጿል። የሀያ ጊዜ የግራንድ ስላም ሻምፒዮኑ በጉልበት ህመም ምክንያት ከዊምበልደን ሀያ ሀያ አንድ ጀምሮ በውድድር አልተሳተፈም። የአርባ አንድ አመቱ ስዊዘርላንዳዊ ፌዴረር ባወጣው መግለጫ ብዙዎቻችሁ እንደምታውቁት ባለፉት ሶስት አመታት በጉዳትና በቀዶ ጥገና ተግዳሮቶች ገጥመውኛል ያለ ሲሆን ወደ ሙሉ የውድድር ዘመን ለመመለስ ጠንክሬ ሰርቻለሁ ነገር ግን የሰውነቴን አቅምና ወሰን አውቃለሁ ሲልም አክሏል። በ24 ዓመታት የሜዳ ቴኒስ ሕይወቱ ከ1500 በላይ ግጥሚያዎችን ማድረጉን አስታውሶ አሁን የውድድር ሕይወቴን የማቆምበት ጊዜ መቼ እንደሆነ ማወቅ አለብኝ ብሏል። ከዚህ ወር በኋላ ከሚወደው የቴኒስ ውድድር እንደሚሰናበትም ነው የገለጸው። ለዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። standing no driving out the passion, flex the muscle in the action. Jam with me, opportunity, block me, happy me. Power out the mountain, tap stone under me, step አድማጮች ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። አብረናችሁ ያመሸነው ዋና አዘጋጅ ቆንጂ ይታየ፣ አቀናባሪ ኤሊያስ አስማርና እኔም ሳስተናግዳቸው የቆየት ስመኝሽ የቆየ ነበርኩ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት። Help me differentiate right and wrong, right and left. Keep me balance, follow righteous step. Right and wrong, right and left. Keep me balance, follow right just step. Right and wrong, right and left. Keep me balance, follow right your right step. Miles beat the a bigger experience.